SBS Radio. SBS Radio. ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬልያ አኖነር ሁነቶችና ታሪኮች በኤስቢኤስ አማርኛ በአውስትሬልያ የቤተሰብ ጥናቶች ኢንስቲትዩት የምርምር ግኝት መሠረት በአብዛኛው ለፍቺ የሚደረጉት ዕድሜያቸው በሀያዎቹ ግማሽና መጨረሻ እንዲሁም በአርባዎቹ ማጠናቀቂያ ግድም ያሉ ናቸው። ለፍቺ ሲደረጉም በአማካይ ለዘጠኝ ዓመታት ወይም ከዚያ ላነሱ ጊዜያት በትዳር የቆዩ ናቸው። የቤተሰብ ሕግ ባለሙያ የሆኑት ፍሎሬንስ ክሩዝ ሞንታልቮ የፍቺ ሂደት ቀጥተኛ ስለመሆኑና አስፈላጊ የሆኑ ነገሮችን ለማሟላትም ከሦስት ወራት ያልበለጡ ጊዜያትን ብቻ እንደሚፈጅ ይጠቁማሉ። ወደ ፍቺ ሲያመሩም ሊያስቡባቸውና ሊያሟላቸው ስለሚገቡ ነገሮች ሲናገሩ ከመጀመሪያው በፊት ሊያስቡበት ይገባል። እርሶ ባል ወይም ሚስት ዜጋ ስለመሆኑ ካልሆኑም አውስትራሊያ ውስጥ ለአስራ ሁለት ወራት ያህል ኖረ ያለሁን ለወደፊቱ ውስጥ በቋሚነት እዚህ መኖረን እፈልጋለሁ በአንድ ቤት ውስጥ እየኖርኩ ወይም በአካል ከአስራ ሁለት ወራት በላይ ተለያይቼ ቆይቻለሁ፣ የጋብቻ ምስክር ወረቀቴ ወደ እንግሊዝኛ ተተርጉሟል ብለው ራስዎን መጠየቅ ይገባዎታል። ከሁለት ዓመታት ላነሰ ጊዜያት ተጋብተው የቆዩ ከነበረ የምክር አገልግሎት አግኝቻለሁ፣ የምክር አገልግሎት ምስክርነት ወረቀት አለኝ በምክር አገልግሎት ሂደት ውስጥ ማለፉ ተገቢ አይደለም የሚል የድጋፍ ደብዳቤ ሳለኝ፣ የባለቤቴ አድራሻስ አለኝን የሚሉትን መጠይቆች አንስቶ የተሟላ ምላሽ መስጠት እንደሚገባ ያስረዳሉ። የአውስትሬልያ ሕግ ባለትዳሮች ለፍቺ ከማብቃታቸው በፊት ለዐሥራ ሁለት ወራት በአካል ተለያይተው የቆዩ መሆንን ይጠይቃል። አውስትሬልያ ውስጥ የፍቺ ማመልከቻ ለማስገባት የባል ወይም የሚስትን ስምምነት መጠየቅ ግድ አይልም። ይሁንና የፍቺ ማመልከቻውን ቅጂ ሊፈቱት ወይም ሊፈቷት ለሚሹት ማድረስ ይጠበቅብዎታል። ሌላኛው ግለሰብ የት እንዳለ የማያውቁ ከሆነ ፈልጎ ለማግኘት ተገቢ እርምጃዎችን ሊወስዱ ይገባል። ሊፈቱት የሚሹት ሰው ከወንድም እህት ወይም ሌሎች ዘመድ አዝማድ ጋር የሚገናኝ መሆኑን ካወቁ የፍቺ ማመልከቻ ቅጂውን በነሱ በኩል ለማድረስ እንዲችሉ ፍርድ ቤቱን መጠየቅ ይችላሉ። እንዲሁም ያለውት የኢሜይል አድራሻ ወይም ፌስቡክ ላይ ፈልገው ያገኙት ከሆነም እንዲሁ ፍርድ ቤቱን በዚያው በኩል የፍቺ ቅጂውን ለማድረስ እንዲችሉ ጥያቄ ማቅረብ ይችላሉ ብለዋል። በቋሚ ነዋሪነት ወይም በስደተኝነት ቪዛ የመጡ ከሆነ በአገር ውስጥ ጉዳዮች ዲፓርትመንት በኩል የሚሰጠውን የነጻ ትርጉም አገልግሎት መጠቀም ይችላሉ። ፍሎረንስ ክሩዝ ሞንታልቮ አዲስ መጤዎች ወደ አውስትሬሊያ እንዲዘልቁ ቪዛ ከተሰጣቸው በኋላ ባሉት ሁለት ዓመታት ውስጥ የጋብቻ ምስክር ወረቀቶቻቸውን ወደ እንግሊዝኛ እንዲያስተረጉሙት ይመክራሉ። ለፍቺ የተነሳሱ ባለትዳሮች ለ12 ወራት ተለያይተው ከቆዩ በኋላ በቀጥታ ለፍርድ ቤት ማመልከቻውን ማቅረብ ይቻላቸዋል። ተለያይተው የቆዩት በአንድ ቤት ውስጥ እየኖሩ ከሆነ ግና ማራገጫ ማቅረብ እንደሚኖርበት ፍሎረንስ ክሩዝ ሞንታልቮ ሲያስረዱ፣ በአንድ ጣራ ስር ሆነው የተለያዩ ከሆነ ለፍርድ ቤቱ ከመቼ ጀምሮ ተለያይታችሁ እንዲኖራችሁ የሚያመለክት መረጃ ማረጋገጫ ሊያቀርቡ ይገባል። ያ የጠቀሱት ቀን የመለያችሁ ዕለት ነው ብለው ለምን እንደሚያስቡ እንዲሁም ተለያይተናል ካሉበት ቀን በፊትና በኋላ ያለው ግንኙነታችሁ ምን እንደሚመስል በንጽጽሮች መግለጥ ይጠበቅቦታል ብለዋል። ጋብቻዋ የተመሠረተው ባህርማዶም ቢሆን የአውስትሬሊያ ፍርድ ቤት ፍቾን ሊያጨርቅሎት ይችላል። ይሁንና ፍቾ የተከናወነው ጊዜያዊ የመኖሪያ ቪዛ ይዘው ሳለ ከሆነ ከኢሚግሬሽን ጠበቃ የሕግ ምክር ሊጠይቁ እንደሚገባ ክሩዝ ሞንታልቮ ሲያሳስቡ፣ ከተለያዩ በኋላ ከሴንተር ሊንክ ድጎማ የሚቀበሉ ከሆነ ያሉበት ሁኔታ መለወጡን ለሴንተርሊንክ ማስታወቁ ጠቃሚ ነው። ልጆች ያለወት ከሆነም ለልጆቹ እርዳታና ተገቢው የክፍያ ማስተካከያ እንዲደረግሎት ይላሉ። ባለትዳሮች ፍቺ ከፈጸመባት ዕለት ጀምሮ ባሉት ዐሥራ ሁለት ወራት ውስጥ የንብረት ድልድሉ ይጠናቀቃል። ምንም ዓይነት ንብረት የሌለት ከሆነ ወደ ድልድሉ ማምራት አያስፈልግም። ይሁንና በጋራ ቤት ያላቸው ሰዎች ወይም ቤቱ በአንድ ሰው ስም ብቻ ሆኖ እርሶም ይኖርበት ከነበረ ያ የቤተሰብ ቤት ነው። ቤቱን በንብረትነት ለመካፈል የግድ የእርሶ ስም ሊኖርበት አይገባም በማለት ክሩስ ሞንታልቮ ያስረዳሉ። በሁለቱ ተፋቺዎች መካከል የንብረት ክፍፍልን አስመልክቶ ፍርድ ቤቱ ዝርዝር ሁኔታዎችን በተናጠል እንደሚመለከት ሲጠቁሙም ማን በገንዘብ ምን አስተዋጽኦ አድርጓል? ሠራተኛው ማን ነው? ማን ለምን ተከፋይ ሆኗል? ለግንኙታቸው ምን አይነት ንብረቶችን እንዲሁም ለቤተሰቡ ከገንዘብ ጋር የተያያዙና ከገንዘብ ጋር ያልተያያዙ አስተዋጽኦዎችን ይመለከታል። ምግብ ማብሰልን፣ ልጆችን መከባከብ፣ ቤትን፣ ባልን፣ ሚስትን መከባከብ የመሳሰሉትን አስተዋጽኦች ይመረመራል። በግንኙነቱ ወቅት ያለው የገንዘብ ግንኙነት ምን ነበር? አስተዋጽኦቻቸው ምን ነበሩ? በጤና በግብረ አካል ጉዳት ልጆችን በመከባከቡ ሳቢያ ይደረጉ ማቻቻዎች አሉን? ለክፍፍሉ የቀረበው በሁሉም ዘርፍ ፍትሐዊ ድልድል አለውን የሚሉትን ባትኩሮት እንደሚመለከት ገልጠዋል የአውስትሬሊያ የቤተሰብ ጥናቶች ኢንስቲትዩት ባወጣው የቅርብ ጥናታዊ አሃዞች ግማሽ ያህሉ ፍቾች ዕድሜያቸው ከ18 ዓመት በታች የሆኑ ልጆችን ያካተተ መሆኑን ያመለክታል። አውስትሬሊያ ውስጥ በርካታ ልጆች በልጆች የድጎማ ዕቅድ እገዛ የሚደገፉ ናቸው። ከአንደኛው ወላጅ ለሌላኛው ወላጅ ምን ያህል የልጆች ድጋፍ ክፍያ አፈጻጸምም የተካተተ ነው። የልጆች ድጋፍን አስመልክቶ ከስምምነት ላይ መድረስ ያልቻሉ ወላጆች የማኅበራዊ ግልጋሎቶች ዲፓርትመንትን እገዛ ሊጠይቁ ይችላሉ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ። Tell us what you think. Rate this podcast on iTunes. It helps other people to find us. Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.